የሱዳን ወታደራዊ የሽግግር ምክር ቤትና የሲቪል አስተዳደር እንዲመሰረት ሲወተውቱ የነበሩት የተቃዋሚ ኃይሎች በዛሬው ዕለት ስልጣን ለመጋራት የሚያስችለውን ስምምነት ተፈራርመዋል። ሁለቱ የሱዳን የፖለቲካ ኃይሎች ስምምነት ላይ የደረሱት በኢትዮጵያና በአፍሪካ ህብረት ቀርቦ ስምምነት ላይ ተደርሶበት በነበረው ረቂቅ የሽግግር እቅድ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ገልጿል። እንደ ኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ በሱዳን የተፈረመው የፖለቲካ ስምምነት የመንግስት አወቃቀርንና በሽግግር ወቅት ትኩረት የሚሰጥባቸውን ጉዳዮች የሚገዛ ሰነድ ነው። የአፍሪካ ህብረት ዋና አደራዳሪ መሀመድ አልሐሲን ሌባት ስምምነቱ ሁለቱን ወገኖች ወደ አጠቃላይ እርቅ የሚመራ ነው ብለውታል። የሰነዱ መፈረም በብዙዎች ዘንድ ወታደሩ የቀድሞን የሱዳን ፕሬዝዳንት ኦማር አልበሽርን ከስልጣን ካስወገደ ወዲህ የተወሰደ ትልቅ እርምጃ ነው ተብሏል። በሱዳን የኢትዮጵያ ጠቅላይ ሚኒስትር ልዩ መልዕክተኛና አደራዳሪ አምባሳደር መሀሙድ ድሬርም ከስምምነቱ በኋላ ባደረጉት ንግግር የሱዳን ህዝብ ለዚህ ታሪካዊ ወቅት መድረሱ ታላቅ ነገር ነው ብለዋል። የሱዳን ህዝብ ለዚህ ታሪካዊ ወቅት መድረሱ ታላቅ ነገር ነው። የተለያዩ የሱዳን አካላት ማለት አልፈልግም። ከዚያ ይልቅ አንድ አካል የጀግናውን የሱዳን ጦር፣ የሽግግር ምክር ቤቱን፣ ለዲሞክራሲ በመቆም አደባባይ የወጣውን አብዮታዊውን ወጣት፣ ለዲሞክራሲ ሲሉ አደባባይ የወጡ ምሁራንንና ፋናወጊዎችን የሚወክል የተባበረ ግንባር ነው የምለው። የሱዳን ወታደራዊ ምክር ቤት ምክትል ሊቀመንበር መሐመድ ሀምዳን ዶጋሊ በበኩላቸው ስምምነቱን ለሀገሪቱ ታሪካዊ ክስተት ነው ሲሉ ተደምጠዋል። ዛሬ ጠዋት ለህዝባችን መልካም ምኞቴን ስገልጽ በጣም ደስ እያለኝ ነው። ወታደራዊው ምክር ቤትና የነጻነትና የለውጥ አራማጅ ኃይሎች የመጀመሪያውን ሰነድ መፈራረማቸው በሱዳን ህዝቦች ህይወት ውስጥ እንደ አንድ ታሪካዊ ወቅት የሚቆጠር ነው። በሱዳን ለተጀመረው የለውጥ ሂደት ጉልህ ሚና ይኖረዋል የተባለውን የስልጣን መጋራት ስምምነት በተቃዋሚዎች ዘንድም አድናቆት እየተቸረው ነው። ይህንን ተከትሎ የነጻነትና የለውጥ ኃይል የተባለው የተቃዋሚ ፓርቲ መሪ ኢብራሂም አላሚን ስምምነቱን አድንቀው ባለፉት የተቃውሞ ወራት በጸጥታ ኃይሎች ህይወታቸውን ያጡ በሁሉም ሱዳናውያን ዘንድ ከበሬታ አላቸው ብለዋል። በመላ ሱዳን በደቡብ፣ ሰሜንና በምዕራብ ይህንን ታሪካዊ ቀን በማክበር ላይ የሚገኝ ሁሉ ለሱዳን ሲሉ ህይወታቸውን መስዋዕት ላደረጉ ሰማዕታት ክብር አለው። ሱዳን በስምምነቱ አስራ አንድ አባላት የሚኖሩት የለዋላዊ ምክር ቤት የሚቋቋም ሲሆን አምስቱ የምክር ቤት አባላት ከጦሩ አምስቱ አባላት ደግሞ ከሲቪል የሚመረጡ ይሆናል። ቀሪው አንድ አባል ደግሞ ከገለልተኛ ወገን ይሆናል። የምክር ቤት በሱዳን ምርጫ እስኪከናወን ድረስ ለሶስት አመታት የሚያስተዳድር ሲሆን ለመጀመሪያዎቹ 21 ወራት የጦር ተወካዮች፣ ለሚቀጥሉት 18 ወራት ደግሞ ከሲቪል ተወካዮች ሀገሪቱን የሚመሩ ይሆናል። ለሶስት አስርተ ዓመታት ሱዳንን የመሩት ኦማር ሐሰን አልበሽር ከስልጣን ከተወገዱ ካለፈው ሚያዝያ ወዲህ በሀገሪቱ የተፈጸሙ የህግ ጥሰቶች በገለልተኛ ኮሚሽን እንዲጣራ ሁለቱ ወገኖች ስምምነት ላይ ደርሰዋል። ያም ሆኖ ግን አወዛጋቢ በሆነው በህገ መንግስታዊ የስራ ክፍፍል ላይ የጀመሩትን ድርድር በይደር አቆይተውታል።